በአማራ ክልል ሰሜን ወሎ ዞን የቡግና ወረዳ ነዋሪ የሆኑት አባ ገብረ እግዚአብሔር ዝናቤ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ወረዳው ከሰሜን ኢትዮጵያው ጦርነት ጀምሮ እስካሁን ድረስ ትጥቃዊ ግጭት የሚካሄድበት መሆኑን ገልጸው፣ በጦርነቱ ምክንያት የወባ በሽታ መከላከያ መድኃኒቶችን ስለማናገኝ ተቸግረናል ይላሉ። ይኸው በጦርነቱ ምክንያት መድኃኒቶች ብዙ ጊዜ አይቀርቡምና በዘንድሮ ዓመት በጣም ብዙ ሕዝብ ነው ወደ በወባ የታመመው ይህ ነው ብዬ ቁጥሩን ማስቀመጥ ለእኔ ይከብደኛል፣ ግን መጠነ ሰፊ የሆነ ህዝብ ነው በወባ የጣን ነው። በአማራ ክልል የህብረተሰብ ጤና ኢንስቲትዩት የወባ መከላከልና መቆጣጠር አስተባባሪ አቶ ዳምጤ ላንከር በበኩላቸው ወባ የጤና ስጋት ሆኖ መቀጠሉን አብራርተዋል። እሳቸው ለአሜሪካ ድምፅ በሰጡት ቃለመጠይቅ መጠይቅ ምንም እንኳን በአሁኑ ጊዜ የዝናቡ ወቅት ከማብቃቱ ጋር ተያይዞ የስርጭት መጠኑ ቢቀንስም ችግሩ ግን ቀጥሏል ይላሉ። ባለፈው ህዳር አጋማሽ አካባቢ ሰማንያ ሁለት ሺህ የሚሆኑ ህሙማን በአንድ ሳምንት ተይዘው ነበረ። ከዚያ ወደ ሰባ አምስት ዝቅ አለ። ከዚያ ደግሞ ወደ ስልሳ አራት ሺ ዝቅ አለ። አሁን አምሳ ሁለት ሺህ ላይ ነን። በዚህ በደብሌዎቹ በዓለም ጤና ድርጅት ሳምንታት አቆጣጠር መሰረት አምሳ አንደኛው ሳምንት ላይ ነን። አሁን አምሳ ሁለት ሺህ ህሙማን ሪፖርት ተደርጓል በአንድ ሳምንት። በአጠቃላይ አንድ ሚሊዮን ሶስት መቶ ሰላሳ ስምንት ሺህ አንድ መቶ ሰባት ህሙማን ህሙማን በዚህ ከሐምሌ እስካሁን ባለው ሪፖርት ተደርጓል ማለት የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበውም እንደዚሁ በተለይም ከቅርብ አመታት ወዲህ በኦሮሚያ ክልል የወባ ስርጭት እየጨመረ መሆኑን አመልክተዋል። አጠቃላይ ባለፉት ሶስት አራት አመታት የወባ ስርጭት ከሌላ ጊዜ በላይ ጨምሯል። ከአመት ወደ አመት እየጨመረ ነው የመጣው። ኬዞቹ እየጨመሩ መጡ እና ከሁለት ሺ አስራ አራት አስራ አምስት አስራ ስድስት ያሉ ዳታዎች የሚያሳዩ እንደ ወረርሽኝ በተወሰነ ዞኖች ከኦሮሚያ ክልል ማለት ነው እና ወረዳዎች ውስጥ ነበር። በሁለት ሺ አስራ ሰባት ግን ከሌላውም ጊዜ በላይ ቁጥሮቹ ከፍተኛ ነበሩ። በአንድ የተወሰኑ አካባቢዎች ሁለት የጨመረበት ሁኔታዎች ነበሩ እና ቁጥሩም ከፍተኛ ነበረ። በአጠቃላይ በዓመት ሪፖርት የምናደርጋቸው ኬዞቹ ከፍተኛ ናቸው። ከዚህ በፊት ሪፖርት ከምናደርጋቸው በላይ በሶስት ጥፍ የጨመረበት ሁኔታዎች ነበሩ። የክልሉ ነዋሪዎች በበኩላቸው የወባ በሽታው ለሰዎች ህይወት ማለፍ ምክንያት እየሆነ መምጣቱን ይገልጻሉ። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት ከሰጡን በምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪዎች አንዱ የሆኑት አቶ ኢድሪስ አሜ በበሽታው ሰዎች እየሞቱ መሆናቸውን ይገልጻሉ። ከንኮሌመቶቆዩቲ ከን ላማ ከን ለመሰድ ራ ቤቱ ረ ቶ ኮሪጀ ወለምራ አገኑ እንከብኑ ምን ያላ እትዲያኑ እንከምኑ አሽደቁ ንደንዳሙ ትዲደቁን ንደንዳሙ ስራ የአስር ዓመት ልጄ በወባ በሽታ ተይዞ ህክምና ሳያገኝ ከሁለት ሳምንት በኋላ ህይወቱ አልፏል። በሰፈራችን በሳምንት ከአምስት ሰዎች በላይ በወባ በሽታ ህይወታቸው አልፏል። በተለይም ከወረዳው ዋና ከተማ ርቀው የሚገኙ የገጠር ቀበሌዎች የህክምና አገልግሎት አያገኙም። በጸጥታ ችግር ምክንያት ወደ ከተማ ሄደው መታከምም አይችሉም። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው በበሽታው ስለተያዙትና ሕይወታቸውን ስላጡት ሰዎች ብዛት አሃዛዊ መረጃ እንዲሰጡን ያቀረብንላቸውን ጥያቄ ከመመለስ ተቆጥበዋል። የአማራ ክልሉ የወባ መከላከልና መቆጣጠር ስርዓት አስተባባሪው አቶ ዳምጤ የወባ በሽታው በክልሉ እየተዛመተ እንደሚገኝ አመልክተው ጫናውን በአብዛኛው በምዕራብ የክልሉ አካባቢዎች እንደሚያመዝን ገልጸዋል። ከምስራብ ጎጃም ጀምረው ምዕራብ ጎጃም፣ አዊ፣ የባህር ዳር ከተማ አስተዳደር፣ የደቡብ ጎንደር፣ የማዕከላዊ ጎንደር፣ የምዕራብ ጎንደር ዞኖቻችን በአጠቃላይ የምዕራቡ የአማራ ክልል ዘጠና በመቶ የሚሆነውን የወባ ስርጭት ጫና ይሸፍናሉ ማለት በሽታውን ለመከላከል መድኃኒትን ጨምሮ የሕክምና ግብአት ከጤና ሚኒስቴር ይቀርብልናል ያሉት አቶ ዳምጤ፣ ሆኖም እሳቸው ወቅታዊ ሁኔታ ብለው የገለጹት ግጭት ግብአቶችን ለማሰራጨት እንቅፋት መሆኑን ተናግረዋል። ባለው በወቅታዊ ሁኔታ መድኃኒት የሚጓጓዝባቸው ሁኔታዎች የመዘግየት ሁኔታዎች አሉ ያው ከላይን ማምጣት ከሰውደታችን ማውሰድ ዶክተር ተስፋዬ በበኩላቸው ቀደም ሲል በተወሰኑ ዞኖችና ወረዳዎች ብቻ የሚታወቀው የወባ በሽታ በአሁኑ ጊዜ በርካታ አካባቢዎችን ማዳረሱን ገልጸው በክልሉ ያለው ግጭት ደግሞ የመከላከያ ግብዓት ስርጭትን እያስተጓጎለ ነው ብለዋል። በተወሰነ አካባቢዎች ሳይደርስ የሚቆይበት ሁኔታዎች አሉ። በብዛት የሚጎዱ ከምስራቅ ወለጋ ብንወስደውን ግዳ ክላስተር የሚባሉ አሉ። ወደዛ ወደ ግዳ አያና፣ ኢቤንቱ፣ ሊሙ የሚባሉ አካባቢዎች ለማድረስ የሚከብድበት ሁኔታዎች ነበሩ። እንደዚሁም ቄለም ወለጋ አካባቢ አልፎ አልፎ ጊዳሚ የሚባል አካባቢ፣ አንፊሎ የሚባል አካባቢዎቹ እንደልባቸው እነሱ መጥቶ ማውሰድ በጣም ይከብዳቸዋል። የወረዳ ሰዎች እኛንን የምንልክላቸው እኛም ደግሞ አንዳንድ ጊዜ ችግሮች ሲኖሩ በመሀል የሚቀሩበት አለ፣ ክፍተቶች ይፈጠራሉ። እንደዚሁም ምዕራብ ወለጋ አካባቢ አልፎ አልፎ ደግሞ እዚህ ሉባቦር መጫዋቃ የሚባል ወረዳ እንደዚሁም ዳሪሙ የሚባል ወረዳ ራቅ ራቅ ራቅ ያለ ወረዳዎች አካባቢ የሚከሰትበት ሁኔታዎች አሉ። እዚህም ቅርብ ቅርብ ዞኖች ምዕራብ ሸዋም ብንወስድ በአዳቢ ብቻ መድኃኒት የሚላክበት ሁኔታዎች አሉ። ያ ማለት በፈለጉ ሰዓት እንደማያገኙ ያሳያል ማለት ነው። ሰሜን ሸዋ፣ ምዕራብ ሸዋም፣ ደቡብ ምዕራብ ሸዋ ተወሰኑ አካባቢዎች ጋር ማድረስም የሚከብድበት ጊዜ አለ። ምስራቸውም እንደዚሁ ግጭት ወዳለባቸው አካባቢዎች የወባ መድኃኒትና ግብአቶችን ለማድረስ መንግስታዊ ካልሆኑ ድርጅቶች ጋራ በትብብር እንሰራለን የሚሉት ዶክተር ተስፋዬ በዚህም ችግሩ እንቅፋት የመሆን መጠኑ እየቀነሰ መምጣቱን ይናገራሉ። ያ ማለት ሁሌ ነው ማለት አይደለም። አንድ አካባቢ አንድ ጊዜ ምናልባት ሊከብድ ይችላል። ከዛ ደግሞ ሰላም ሆኖ መድኃኒታቸውን ይወስዳሉ። በስድስት ወር በስድስት ወራቶች ውስጥ አንድ ጊዜ ሊቸገሩ ይሆናል፣ ወይ በይ ለሶስት ወሩ አንድ ጊዜ ሊቸገሩ ይሆናል። ግን ከዛ ደግሞ መፍትሄ ይሰጣል። ማሄድ የሚችል ሁሉም ቦታ ደርሶ ማከም መጓጓዝ የሚችል ተቋማት ስላሉ ለእነሱ ደግሞ እድል ተሰጥቷቸው እነሱ ደግሞ መድኃኒቱን የሚያደርሱበት ጊዜ አለ። ይህ በጣም ትልቅ ነው ብለ ብጠይቀኝ ትልቅ አይደለም ዳታ የሚያሳየው በዚህ ተቸግራቸዋል በብዛት ብለህ ብትጠይቀኝ አሁን ስፔሻል ሁለት ሺ አስራ ሰባት ብዙም የተቸገርንበት ጊዜ አልነበሩም። ጥያቄዎቹ ግን አሉ። አልፎ አልፎ የተወሰኑ ስግሜንት ማንደርስበት ቦታዎች በጥያቄ አቅርቤን አይሲአርስ እንደዚሁም ኢትዮጵያ ሬድ ክሮስ ሶሳይቲና ተረዶ ድርጅቶች የሚያደርሱበት ጊዜ አሉ። በትግራይ ክልልም የወባ በሽታ ስርጭት አሳሳቢ መሆኑ ተገልጿል። በክልሉ ጤና ቢሮ የበሽታዎች መቆጣጠርና ክትትል ቡድን አስተባባሪ አቶ አረጋይ ገብረ መድህን ለአሜሪካ ድምጽ በሰጡት ቃለ መጠይቅ በትግራይ ለሁለት ዓመታት የተካሄደው ጦርነት የጤና ስርዓቱን እንዳፈረሰውና የሕክምና ተቋማትንም እንዳወደመ ተናግረዋል። ጦርነቱን ተከትሎም የሕክምና ተቋማት እጥረት፣ የባለሙያዎች ብዛትና የስራ ሞራል ማነስ ብሎም የመረጃ ፍሰት ሰንሰለት መዛባት በመከሰቱ ለወባ በሽታ መስፋፋት አስተዋጽኦ አድርጓል ይላሉ የስለ ወርሒ ጥቅምቲ ክሳብ ዙ ወርሒ ሕዳር ፍርቂ ስካብ ዓሰርተ ሸውዓተ ሽ ሰብ ሓደ ሰሙን እዩ ፀብፃብና ዘርኢ ማለት እዩ ከም ዝሓመና እወ እዚ ዝጠና ሚኒስተር እውን ይፈልጦ እዩ ኩሎም ይፈልጥዎ እዮም በዚህ ዓመት ከጥቅምት ወር ጀምሮ እስከ ህዳር አጋማሽ ድረስ በሳምንት አስራ ሰባት ሺህ ሰዎች በወባ ይያዙ ነበር። ከዛ በኋላ ባሉት ሳምንታት ግን እየቀነሰ መጥቷል። እኛ ሰርተን ሳይሆን ወቅቱ እየተቀየረ በመምጣቱ ነው። የወባ በሽታ ስርጭት ከመስከረም እስከ ታህሳስ የሚቆይ ሆኖ ከህዳር ጀምሮ እየቀነሰ የመምጣት ባህሪ ያለው። አሁን በወባ የሚያዘው ሰው ብዛት በሳምንት ከ17000 ወደ 14500 ወርዷል። ባለፈው ሐምሌ ወር ጀምረን ካየን በሳምንት አንድ ሞት ይመዘገባል። ባለፉት አምስት ወራት 13 ሰዎች ሞተዋል። ከዚህ ቀደም ወባ የማያውቃቸው ደጋማ አካባቢዎች ጭምር አሁን እየተጠቁ ናቸው። አቶ አረጋይ ከጦርነቱ መቀስቀስ ጋር አብሮ መስፋፋት የጀመረው የወባ ስርጭት በፍጥነት እየተዛመተ አሁን ሰማንያ አንድ ወረዳዎችን እንዳዳረሰና የስርጭት ሁኔታውም አሳሳቢ እንደሆነ ተናግረዋል። በሽታውን ለመከላከል ከፌዴራሉ መንግስት በቂ መድኃኒት ይሰጠናል የሚሉት አቶ አረጋይ ገብረመድህን በኬሚካልና በአጎበር አቅርቦት በኩል ግን እጥረት አለ كفدرال تينات تبكا نوني هل متن على جنية نميلالو تشكل كبوتان أي, اي, اي, اي حدنا حدن في سلسة حد በውባ በሽታ የተያዙት ሰዎች በብዛት ነው ከቦታ ቦታ የሚንቀሳቀሱት። ይህም ለበሽታው መዛመት ትልቅ ሚና ተጫውቷል። ይህን ለመቆጣጠር የሚደረገው ጥረት በቂ አይደለም። በ2015ና 2016 ዓመተ ምህረት 1.3 ሚሊዮን የአልጋ መሸፈኛ አጎበር አከፋፍለናል። በዚህም በወባ ከተጠቃው ሕዝብ ግማሽ ያህሉን ብቻ ነው ያዳረስ ነው። ሌላው ሕዝብ ያለምንም መከላከያ በወባ እየተጠቃ ነው ያለው። በ2016 መጨረሻ ላይም በክረምት ወቅት ለማከፋፈል አጎበር ጠይቀን ነበር። የጤና ሚኒስቴር ማግኘት ስላልቻለ አልሰጠንም። ለ2017 ዓመተ ምህረትም እንደዚሁ 1.1 ሚሊዮን አጎበር ጠይቀናል እስካሁን አልመጣልንም። በዚህ አመት ደግሞ የባሰ ሁኔታ ነው ያለው የኬሚካል ርጭት በተመለከተም በጣም ለተጠቁ 25 ወረዳዎች ኬሚካል ጠይቀን የተሰጠን ግን ለስድስት ወረዳዎች ብቻ የሚበቃ ነው። እነሱን ረጨን። የውባ በሽታ መከላከል ሥራ በመድኃኒት በአጎበር፣ በኬሚካል፣ በትምህርትና ስልጠና ካልተደገፈ በስተቀር ሊሳካ አይቻልም። እነዚህ ችግሮች የመከላከል ሥራውን አስቸጋሪ አድርገውታል። የክልሉ ጤና ቢሮ በሽታውን ለመከላከል የተቻለውን ያህል እየሰራ ነው የሚሉት አቶ አረጋይ ገብረ መድህን ሆኖም ከፍተኛ የሆነ የበጀት እጥረት እንደገጠመው ጠቁመዋል። በዚህ የተነሳም የስልጠና የውትወታና የማስተማር ሥራዎች አይከናወኑም። ሕብረተሰቡ ውስጥ ገብቶ የግንዛቤ ሥራ ለማከናወንም አዳጋች ሆኗል በማለት ተናግረዋል። የአማራ ክልል የወባ መከላከልና መቆጣጠር አስተባባሪው አቶ ዳምጤ ላንከር ደግሞ ትልቁ ስጋታችን በመጪው ጊዜ ከሚያዚያ እስከ ሰኔ ድረስ ባሉት ወራት ውስጥ ነው ብለዋል። ከግጭቱ በተጨማሪ የወባ መከላከያ ግብአቶች በተለይም በአጎበር በኩል ትልቅ የአቅርቦት እጥረት አለብን በማለት የገለጹት አቶ ዳምጤ በቀጣዩ የዝናብ ወቅት የሚሰራጭ ሦስት ሚሊዮን አጎበርና በየቤቱ የሚረጭ ኬሚካል ከጤና ሚኒስቴር እንዲቀርብልን ጠይቀናል ብለዋል። የቡግና ወረዳ ነዋሪው አባ ገብረ እግዚአብሔርም በአካባቢያቸው የአጎበር ስርጭት ከቆመ ዓመታት ማስቆጠሩን ገልጸው መንግሥት ይርዳን ይላሉ። በቡግና ወረዳ ወደ አስራ ስድስት ቀበሌዎች ያሉት ከአስራ ስድስቱ ቀበሌዎች ከስምንት ቀበሌ በላይ የሚሆነው ቆላማ ነው በጣም። እና በእነዚያ ልክ ያው እንግዲህ ርጭቱን ካቆመ ወደ ሰባት አመት ስምንት አመት እያስቆጠረ ስለሆነ በሁለት ሺ ዘጠኝ አካባቢ በፊት ነው የቆመው ርጭት። አጎበር እንኳን ከዛ ወዲህም መጥቶ ነበር። አጎበሩም ቢሆን ካቆመ እንግዲህ ወደ አምስት ስድስት አመት እየሆነው ነው። የሚመለከታቸው ሁሉ ማቅረብ የሚችሉትን የርጭትን የመድኃኒትን ያጎበሩን ሁሉንም ርብርብ ተደርጎ ከወዲሁ ቢያንስ እስከ መጋቢትና እስከ ሚያዚያ ባለው ተጠቃሎ ገብቶ ሚያዚያና መጋቢት ላይ እነዚህ ስራዎች መሰራት አለባቸው ነው የምለው እኔ እንግዲህ የማስተላልፈው አደራ ባለኝ በኩል ማለት ነው። በክልሎቹ ስለሚታየው የወባ ስርጭት ሁኔታና ኃላፊዎቹ ስለሚያቀርቡት የመከላከያ ግብአት እጥረት በተመለከተ ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ኃላፊዎች አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። የአማራና የኦሮሚያ ክልሎቹ ኃላፊዎች ግን የመከላከያ ግብአቱ ያልተገኘው ከውጭ ሀገራት ተገዝቶ ስላልገባ ነው ብለዋል። በደቡብና በደቡብ ምዕራብ ኢትዮጵያ ክልሎችም ተመሳሳይ የወባ በሽታ ስርጭት እንዳለ ቢገለጽም የሚመለከታቸውን ኃላፊዎች ለማግኘት ያደረግነው ተደጋጋሚ ጥረት ስላልተሳካ እዚያ ያለውን ሁኔታ በዚህ ዘገባ ማካተት አልቻልንም። የዓለም ጤና ድርጅት በበኩሉ በኢትዮጵያ ካለፈው ጥር ወር ጀምሮ እስካሁን ድረስ ባለው አንድ ዓመት ውስጥ 8.4 ሚሊዮን ሰዎች በወባ መያዛቸውንና በየሳምንቱ 300 ሺህ ሰዎች እየታመሙ መሆናቸውን ባለፈው ሳምንት መጨረሻ ላይ ባወጣው ሪፖርት አመልክተዋል። ከድርጅቱ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ግን አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ